The voice of America. ሰሜን ጎንደር አካባቢ የሚታየውን የጸጥታ ችግር ለመፍታት የሚያግዝ እርቀ ሰላም ማውረዳቸውን የአማራ ክልል መንግስትና አርበኛ መሳፍንት ተስፉ ተናገሩ ትለናለች። አስቴር ምስጋናው ከባህር ዳር ባጠናቀረችው ዘገባ ሁለቱም ወገኖች ለአሜሪካ ድምፅ እንደገለጹት አርበኛትና አብረቸው ያሉት ፋኖች እርስ በርስ ከሚጎዳዱበት ድርጊት ወጥተው በክልሉ ልማትና ጸጥታ ለመሳተፍ ተስማምተዋል። መሰል የሰላም ሂደቶች እንደሚቀጥሉም ነው የክልሉ መንግስት የጠቆመው። ሁለቱን ወገኖች ያነጋገረችው አስቴር ምስጋናው ዝርዝሩን አድርሳናለች። ከጎንደር የተሰማው ዜና ያለፉትን ሳምንታትን የጸጥታ ችግሮች ተከትሎ የመጣ ነው። በአካባቢው የሰላም መደፍረስ ሲያጋጥም መቆየቱ ብቻ ሳይሆን በትክክል እየሆነ ስላለው የተለያዩ ወገኖች የሚሰጧቸው መረጃዎች መጣረስም ግርታን የፈጠረ ነበር። ዛሬ ግን ቢያንስ ሁለቱ ወገኖች እርቀ ሰላም ማውረዳቸውን ችግሮችንም በተመሳሳይ መነጽር ማየት መጀመራቸውን ይፋ አድርገዋል። በጎንደር አካባቢ ከሚንቀሳቀሱ የታጠቁ መካከል አርበኛ መሳፍንት ተስፉ የሚመሩት ዋነኛው ነው። ለሰላሙ መደፍረስ አንዱ ምክንያት በአካባቢው የመደበኛ የሆኑ የታጠቁ ኃይሎች መኖራቸው እንደሆነ የሚናገረው መንግስት በተለይ እንደዚህ መሪያቸው ማን እንደሆነ ከሚታወቀው ጋር መነጋገርን የመረጠ ይመስላል። የተያዘው አቋም እነዚህን ታጣቂዎች በመንግስት መዋቅር ውስጥ ማስገባት መሆኑን የሰሜን ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ለምለሙ ይናገራሉ። በአንድ ሀገር ላይ የሁለት የታጠቀ ኃይል ሊኖር አይችልም። ስለዚህ መንግስት የተፈጥሮ ባህሪው ህግ የማስከበርና ታጠቀ ኃይል እንዲመራ እንዲያሰማራ በህግ የተሰጠው ነው። ከዛ መለስ ያለው በተለያየ መንገድ የታሰቁ ኃይሎች መንግስት በተለይ የክልሉ መንግስት አማራጮችን አቅርቧል። አንደኛው አማራጭ መስፈርቱን የሚያሟሉ በልዩ ኃይል ወይም በአድማ ብተና ወይም ደግሞ በመደበኛ ፖሊስ እንዲሰማሩ፣ ከዚህ ውጭ በአካባቢው እርሻ የሚሰማሩ ከሆነ ደግሞ በአካባቢው ሚሊሻ ጋር ተቀናጅተው የአካባቢውን ሰላም እንዲያስከብሩ በመንግስት ይህ ጥያቄ የቀረበላቸው በሰሜን ጎንደር ዞን ዳባት ወረዳ አካባቢ የሚንቀሳቀሱት አርበኛ መሳፍንት ተስፉም ይሻላል የሚሉት ሀሳብ አለ። ይህንንም ሀሳብ ከሃይማኖት አባቶች፣ ከሀገር ሽማግሌዎች እና ከተለያዩ የህብረተሰብ ክፍሎች ለተውጣጣው አስታራቂ ቡድን ማስረዳታቸውን ለአሜሪካ ድምጽ ገልጸዋል። ልዩነት የነበረ ከመንግስት ጋር አይደለም። ከመንግስት ተወካዮችና ያው የወያኔ ተላላኪዎች ስላልነጠፉ አቅም የሌላቸው አመራሮች ጋር ነው። አራርቀውን ቆይተው የነበረ በምን ምክንያት ያው ይሄ ወሰን ጥያቄና የማንነት ጥያቄዎችን በህዝብ ላይ እንቅስቃሴ በማደርግባቸው ሰዓት እንቅፋት ይፈጥሩብያል። የአማራ ፋኖ የምህረት ደብዳቤ የተሰጠውን ያስራሉ። ፍቱልኝ አልፈቱ ሲሉ ደግሞ የእነሱን አካል ደግሞን ያስራለሁ። በዛ እየተነሳሳ ያው ወደ ሆኑ ግጭቶች እችን የማስባትን የማንነት ጥያቄና የአማራ ስሜቴን ማንጸባርቃትን ያው እንቅፋትን እየፈጠሩብኝ ነው የቆዩ። ለወራት የተካሄደው የእርቀ ሰላም ሂደት ትላንት መቋጫ ማግኘቱንም አርበኛ መሳፍንት ይናገራሉ። ሁላችን ያው ያለፈ እንዳለፈ ሆኖ ይሄ የማንነት ጥያቄያችን በጋራ እንደምንጠይቅ፣ ሰላምን በጋራ ጥበቃ ዘብ እንደምንሆን፣ እስካሁን እርስ በርስ የምንጎዳዳውን ነገር በእኛ በኩል እናቆማለን። አንተም ይህን አምነህ ወደ አንድነት ገብተን ሀገራችን በሰላም እንድንኖርባት ውል እንውሰድ የሚል ነው። እንግዲህ ትናንት የጨረስ ነው። ተስማምተን ታርቀን፣ አባቶች መስቀል ሰልፈው፣ እጃችን መስቀል ላይ ብዛት እጃችን ጥለን ውል ተጋብተናል። ቃል አጋብተው ነው አማምለው የጨረሱልን። የሰሜን ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ለምለሙም የእርቀ ሰላሙን ይዘት ለአሜሪካ ድምጽ እንዲህ አብራርተዋል። የክልሉ መንግስት ሶስት አማራጮችን አቅርቧል። አንደኛው አማራጭ መስፈርቱን የሚያሟሉ በልዩ ኃይል ወይም በአድማ ብተና ወይም ደግሞ በመደበኛ ፖሊስ እንዲሰማሩ፣ በአካባቢው በእርሻ የሚሰማሩ ከሆነ ደግሞ በአካባቢው ሚሊሻ ጋር ተቀናጅተው የአካባቢውን ሰላም እንዲያስከብሩ። ከዚህ ውጭ ደ የተሻለ አቅም ያላቸው ወይም ተደግፈው ወደ ኢንቨስትመንት የሚገቡበትን አማራጭ መንግስት በተደጋጋሚ ያቀርቧል። በዚህ ላይ እንዲሰማሩ ስምምነት ተደርጓል። ሁለተኛ በተለያየ መንገድ ወንጀል ተፈጽመዋል። ይሄ ወንጀል የፈጸሙ ኃይል በምህረት በይቅርታ የሚታለፉትን በይቅርታ የማለት በአንጻሩ ደግሞ በህብረተሰቡ ዘር ገደል ያደረሱ ሰው ያደቱ መሰረተ ልማት ያቆሙ በአማራ ስም በፋኖ ስም ነገር ግን ለግሉ ፍላጎት ወንጀል የፈጸሙ ሀብት ያጋበሰ ኃይል ደግሞ ወደ ህግ እንዲቀርብ ማድረግ ማለት ነው። ሶስተኛ በአካባቢ በተወሰነ መንገድ የመሰረተ ልማት እንዲህ ተጸጥታ ኃይሉ ጋር የመገጫጨት ችግሮች ነበሩ። እሱ ከዛሬ ጀምሮ ተወግዱ። በመተባበር መንፈስ አካባቢ ሰላም የሚያገኝበትን መሰረተ ልማቶች ሌሎች መመለስ ያለባቸው የወሰንና የማንነት ጉዳይ በሚመለከት የመንግስት ይሻሻል እንዲ የሚመለከት ሌሎች የኢኮኖሚና መሰል ችግሮችን በሚመለከት ፍትህ ማግኘት አለበት የሚል በዚህ ጉዳይ ላይ አብረን እንሰራለን እ አንድ ወደ ፊት አንድ ወደ ኋላ የሚመጣበት ነገር የለም። በሱ በኩልም ጥበቃ ሊደረግ ል ይገባል ይላል። መንግስትም ጥበቃ የማድረግ ኃላፊነት አለበት። እነዚህን እና የመሳሰሉትን ችግሮች ለመፍታት አብረን እንሰራለን ማንኛውም ሰው እርቀ ሰላሙን ለማውረድ ሲተጉ ከነበሩ የሀገር ሽማግሌዎች አንዱ አባ ገብረ ሊባኖስ በበኩላቸው መንግስትም ሆነ አርበኛ መሳፍንት ለሰላም ያሳዩት ተነሳሽነት አድንቀዋል። አርበኛ መሳፍንት ወይም ሻለቃ መሳፍንት ተሱን እኔ የሌባ ወይም የቀማኛ የዘራፊ ተባባሪ አይደለው። እንዲህ አይነትም ደግሞ የአባቶቻችን ስም የሚያጠለሽ ፋኖ የለም። በፋኖ ስም ግን የተደራጀ ካለ አብረን መመከት አለብን። ይሄን ማጥፋት አለብን። ህዝብን የሚያሸብር፣ የህዝብን ሀብት የሚዘርፍ ፋኖ አይደለም። እኛም ደግሞ የዚህ አካል ተባባሪ አይደለንም በሚል መጻቱም ተጠቅሱ ይሄን ምላሽ ሰጥቷል። እሱም እንደሌለበት አረጋግቶልናል። መንግስት ባወጣቸው መመሪያዎች ወይም መስፈርቶች መሰረት አረበኛ መሳቱ መዋቅር ውስጥ እንዲገባና እንዲሳተፍ ማንነት ጥያቄዎችን ከመንግስት ጎን በመሆን ጥያቄዎችን እንዲጠይቅ መንግስትም ዝም ቢል እየቀሰቀሱ የማንነት ጥያቄው እንዳይደበዝዝ የማድረግ አቋም ወስዶ በዚህ ተስማምተናል። አርበኛ መሳፍንት ለፋኖ ወጣቶች በሚል ባስተላለፉት መልእክትም ተከታዩም ብለዋል። በፋኖ ስም ስሙን ብቻ እየነገሩ መጠቀም ሳይሆን አባታቸውን ስም እየሸጡና እያጠፉ መሆናቸውን እንዲያውቁ ተይ ቆም ብሎ እንዲመለከቱ ነው። በአማራ ክልል በሰሜን ጎንደር ዞን አካባቢ ለወራት የዘለቀ የጸጥታ መደፍረስ እንደነበር ይታወቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።